የአማራና የቅማንት ሕዝብ ተጠሪዎች ጎንደር ላይ የሰላም ውይይት አካሂደዋል። መንግስት አጥፊዎች የሚላቸውን ለሕግ እንደሚያቀርብ የአማራ ክልል የሰላምና የደህንነት ቢሮ ኃላፊ ብሪጌዴር ጀነራል አሳምነው ጽጌ አስታውቀዋል። አስቴር ምስጋናው ተጨማሪ አላት። በቅርቡ በማዕከላዊና በምዕራብ ጎንደር ዞኖች ባሉ አንዳንድ ወረዳዎች ግጭት ተከስቶ ነበር። ችግሩ የቆየ ቢሆንም በተለይ ከአንድ ወር ወዲህ ግን እየከፋ መጥቷል። በቋራ በመተማ በጭልጋና በደንቢያ ባሉ ቀበሌዎች ብዙ ሰዎች ሞተዋል። ሀብት ንብረት ወድሟል። በርካቶችም ከቀያቸው ተፈናቅለዋል። የግጭቱን ምንጭ ለማጣራት ስንሞክር ከአማራ ወገን የሆኑት ጥቂት የቅማንት ማህበረሰብ አባላት የህወሓት ተላላኪዎች በመሆናቸው ለአካባቢው ግጭት መንስኤ ሆነዋል ይላሉ። ቅማንት የሆኑ ሰዎች አሉ ይባላል። ከቅማንት ማህበረሰብ የሆኑት ደግሞ እኛ የማንነት ጥያቄ አንስተን ምላሽ ቢሰጠንም ቦታ የማካለሉ ስራ ስለዘገየብን ጥያቄ አነሳን ግን ይህንን የመብት ጥያቄ መመለስ የማይፈልጉ አካላት ምላሽ ላለመስጠት ነው ግጭትን እየፈጠሩ ያሉት ይላሉ። ጥያቄውን ላለመመለስ የሚጥሩ አካላት በአማራ ህዝብ ስም ህገ ወጥ ቡድኖችን በማደራጀት ይህ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉ ግልጽ መግለጽ እንፈልጋለን። ሰሞኑን በሁለቱ ህዝቦች መካከል ግን አንድ ውዝግብ እያስነሳ ያለ ጥያቄ አለ። ያም የቅማንት ብሔረሰብ የሚያነሱት የሶስቱ ቀበሌዎች ይሰጠን ጉዳይ ከፋብሪካዎች ለምሳሌዎች የትናንት ማረፍ የማለት ጥያቄ መሰረት አድርጎ በጥማንት ማረፍ ነዋሪ እንደሆነባቸው በህዝብ ውሳኔ ሳያወሰንባቸው በቀጣ ወይም ወደ ቅጣ ሳይገባ የተወሰነበት አካባቢ ነው። ስለሆነም በጠየቀው ስልሳ ሰባ ሁለት ቀበሌ ነው። በሰባ ሁለት ቀበሌ ውስጥ እነዚህ ይካትታሉ። ሆኑም ግን የጥማንት አስተዳደር የማለት እራስ አስተዳደር መዋቅር ለማወቅ በሚፈለግበት መንገድ ሶስት ቀበሌዎች በአማራ ቀበሌዎች የተካለሉ ውስጥ እንደ ደሴ የተቀመጡ በመሆናቸው ወይም አንድ ቀበሌ ከሌላው ሰፊ ቀበሌዎች ጋር ስለሚቆርጣቸው የክልሉ መንግስት የክልሉ የሰላም እና የደህንነት ቢሮ ኃላፊ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ እነዚህ ቀበሌዎች ወታደራዊ ስልጠና ሲሰጥባቸው የነበሩ ቀበሌዎች ናቸው ማለታቸው ይታወሳል። ታዲያ ይህን ውዝግብ በሰላማዊ መንገድ ለመፍታት ከሶስት ቀን በፊት በጎንደር ከተማ ከቅማንትና ከአማራ ብሔር የተወጣጡ ተወካዮች የሀገር ሽማግሌዎችና ከፍተኛ የክልሉ የመንግስት ባለስልጣናት በተገኙበት የውይይት መድረክ ተዘጋጅቶ ነበር። የውይይቱ መቋጫ ምን ሆነ በማለት በውይይቱ ተካፋይ የነበሩት አቶ ፈጠነ ጌጡን በስልክ ጠየኳቸው። ሁለት ህዝቦች የቅማንትና የቅማንት ህዝብ ቁጥር ማስተማር ነው። ሲቀጥል በአማራ ነው ቁጥር ሁለት። ስለዚህ ሁለቱም በጋራ በአንድ ማህበራዊ ግንኙነት በአንድ ፖለቲካ ስነ ምህዳር ውስጥ ተቀምጠው በሃይማኖትም በዘርም በሁለንተናዊ ግንኙነታችን አንድ ሆነን እንደ ሁለት ልንኖር ስለማንችል በጋራ አሁን ላይ ለተፈጠረው ሰላም ልንሰራ እንደሚገባ የተፈጠረውን የማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ ቀውሶች በአጭሩ ልንቀለብሳቸው እንደሚገባ እና የሰላም አስከባሪ ስክሪ ማስከበር ሂደት በጋራ ልንሰራ እንደሚገባ ከመንግስት አካላት ጋር ከጥቅል በክልሉ ካሉ አካላት ጋር ልንሰራ እንደሚገባ የጋራ ድምዳሜ ተይዞ ነው የተወጣው መድረኩ። አቶ ልጅ የታሰው ሌላው የውይይቱ ተካፋይ ነበሩ። የእርሳቸውም ሀሳብ ይሄ ነው ነበረ። ህዝ አማራና ቅማንት አንድ ነው። እዚህ ላይ አንድ እንዳይሆን የሚያደርግ ያለ ሕወሓት ነው። የሕወሓት ተላላኪዎች ናቸው እንዲህ ማህበረሰቡ ህዝብ አይደለም ቅማንቱ። ይሄም ሁሉ ደግሞ በህግ መጠየቅ አለበት። እኛ ግን ቅማንቱና አማራ እንደነበረው አንድ እናደርገዋለን። አሁንም አንድ ማንድ ነለ ሰላም የሚፈጠርበት እንሰራለን። ወለ ለሆኑ በዚህ ሰዓት ላይ ተከራይ። በውይይቱ ማጠቃላይ የክልሉ ሰላምና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ የውይይቱን መቋጫ እንዲህ አሳርገውታል። የቅማንቱና የአማራ ህዝብ አንድ ሆኖ የኖሮ ሳይሆን ወደፊትም በእጅጉ ተጠናክሮ አንድ ሆኖ የሚቀጥል ህዝብ ነው። ይህ አጀንዳ የቅማንት ህዝብ አጀንዳ አይደለም። አስፈላጊ ከሆነ የማንን ጥያቄ ወይም ደግሞ አሁን ካለኝ የኑሮ ሁኔታና ፖለቲካ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለው። ዞሮ ዞሮ ግን ይህ አጀንዳ እናንተም እንዳላችሁን፣ እኔም እንደምጋራው የቅማንት ህዝብ አጀንዳ አይደለም። በዚህ በኩል መተባበር ያለብን ነገር አጥፊዎችን ግ እናቀርባለን። ባይዞ የህዝቡን ችግር የሚፈታው መንግስትና ድርጅት መብላችሁ እንዳታስቡ። መንግስት መሪ ነው፣ ድርጅት መሪ ነው። እናንተም ግን አይጠቀም ሶ በአንድ ነገር ልንተባበርና ልንተጋገዝ እንችላለን። እዚህ ያላቸው የፍትህ ተቋማት እዚህ ያላቸው የፍትህ ተቋማት አንዳንድ ጊዜ አሁን ያለው አጀንዳ ከህግ በላይ ነው፣ አማራ ማፍረስ ነው። ስለዚህ ጥፋተኞች ለህግ ሲቀርቡ የፍትህ አካላት እዚህ ጋር መተባበር አለባቸው። እኔ ወንጀለኛ ነው ብዬ አቅርቤ የቅማንትና የአማራ ህዝብ ጥቅም ብቻ ሳይሆን የኢትዮጵያ ህዝብ ጥቅም የሚጻረ ነው ብዬ አስገቤው እሱ በሌላ መንገድ የሚያስተናግደውና የሚሸኘው ከሆነ ይሄ እናንተ ዳኛ አይደለም። ወጣቶች እንት ተቆጣጠሩ ባላቸው። ሌላው አሁን ከመቼውም በላይ በግልጽ መነጋገር ያለብን ነገም በአደባባይ የምንነጋገረው ወያኔ ባስቀመጠው ጂኦግራፊና ቶፖግራፊ አንወሰንም። ወደኋላ የሚመስታቸውን ወደኋላ ገብተን ወደፊት የሚያሳየን አጀንዳ ላይ ብናተኩር በጅቡ እንጠቀማለን ብዬ አስባለሁ። ወጡ ከጎዳና እንዳይወጣ፣ ከመስበር እንዳይወጣ፣ ከኢትዮጵያ እንዳይወጣ በጥንቃቄ እየተናበብን መሄድ መቻል አለብንና ወጣቶችን በመተባበር አስፈላጊ መጥፎ ሰዎች በሙሉ ይወገዳሉ፣ ለህግ ይቀርባሉ፣ ፈለግንም አልፈለግንም ማንም የማንም ደም ተጠምቆ እዚሁም በርጋ የሚቀመጥበት ጊዜ አይደለም። ውይይቱ ከተጠናቀቀ በኋላ የሰላም ባለቤቶች እኛ ነን፣ ቀማንትና አማራ ስንደመር ጎንደሬ፣ ስናድግ አማራ ከፍ ሲል ደግሞ ኢትዮጵያዊ ነን የሚል አጀንዳ ያነገቡ ከሁሉም ወረዳዎች የተውጣጡ የቅማንት ወጣቶች በጎንደር የአማራ ወጣቶች ማህበር፣ የጎንደር ከተማ የሰላምና ልማት ሸንጎ አባላት እንዲሁም የጸጥታ ኃይሎች በጋራ በመሆን ኮሚቴ አቋቁመው ስራ እንደጀመሩ ተወያዮቹ ገልጸውልኛል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።